I got

ባለመቻ ብሎ ታስሮ በትሰታ ማረፊያ እስከሚያገኝ ይጓዛል ጧት ማታ

Jagakamani guzo, wadan

I'm Just here. my good, my window. I